It's የታጠቁ የኢትዮጵያ ፖሊስና ደህንነት ሰራተኞች ዛሬ አዲስ አበባ ከተማ በሚገኘው አንዋር መስጊድ የአርብ ጸሎታቸውን ለማድረስ በወጡ ምዕመናን ላይ ድብደባና አፈሳ ማካሄዳቸውን እማኞች ተናግረዋል። ምዕመናኑ ድምጻችን ይሰማ ባወጣው መርሃ ግብር መሰረት መሪዎቻቸው እንዲፈቱ ጥያቄ ያቀረቡት እንደ ወትሮ በሰላማዊ መንገድ እንደነበረ አስረድተዋል። እማኞቹ ከአዲስ አበባ ፖሊስ ምላሽ ለማግኘት ጥረት አድርገን ነበር፣ አልተሳካም። ሶሎሞን ክፍሌ ያቀርበዋል ቅንብሩን አንዋር መስጊድ ውስጥና አካባቢው በዛሬው ዕለት ደርሷል የተባለውን ግጭት ለማጣራት ወደ አዲስ አበባ ምንጮች ስልክ ለመደወል ስዘጋጅ የማኅበረሰብ መገናኛ ብዙሃን አስረጅ ፎቶግራፎችን በየድረገጹ አውጥተው ተመልክቻለሁ። ቆመጠ የያዙ መከላከያ ያላቸው ወታደሮች በቁጥጥር ስር ያዋሏቸውን ሰዎች ግልጽ መኪና ላይ እንደ ጫኑ፣ ሌላው ፖሊስ በትሩን ሰው ላይ ለማሳረፍ እንዳነሳ ያሳያሉ። በርካታ በረድፍ የቆሙ ወታደሮችም መንገድ ላይ ቆመው ይታያሉ በፎቶግራፎቹ ላይ ጥቂት ቆይቼ ከመስጊዱ ውጭ ሶላት ማድረሱንና ሁኔታውን በቅርብ ያየ ሰው በስልክ አግኝቼ አነጋገርኩ ማልበል ወንድሜን እኔ አህመድ ማህሙድ ይባላል ዛሬ የጁማ ጸሎት ላይ ተካፍለዋል አዎ አዎ የትኛው መስጊድ ነበር የሄዱት ታላቁ አንዋር መስ የፖሊስና ደህንነት ሠራተኞች ለመስገድ በወጡ ሙስሊሞች ላይ ችግር ፈጥረዋል የሚል ስሞታ ከአንዳንድ አካባቢዎች ደርሰውናል እርስዎ የሚያውቁት ነገር አለ? ስለዚህ አው በመጀመሪያ ደረጃ እዛ ለመስገድ ዛሬ ለየት ባለ ሁኔታ ገና ጸሎቱ ታያን ወይም ደግሞ የጁማ ኹጥባ ትምህርት የሚሰጠው አለ። እሱ ላይ ነበረ የጀመሩት ከዛ ፖሊሶች መደባደብና ድንጋይ መወርወር የጀመሩት፣ እንዲሁም ደግሞ በመሀል ያሉ የደህንነት አባላት በመሮጥና ሙስሊሙን በማዋከብ ሩጫውን ጀመሩ። ሰላቱ ልንሰግድ ያው ማሙ ቁጥባውን እንደጨረሱ ከዛ ድንጋይ መወርወር ጀመሩ፣ ወደ እኛ ወደ ሙስሊሙ ህብረተሰብ። ፖሊሶቹ ዱላውን ይዘው ወደ ሙስሊሙ ህብረተሰብ በጣም በከፍተኛ ፍጥነት እየሮጡ መጡ። ከፊት ለፊት ያለው ሰውና የተወሰኑ የእነሱ የራሳቸው ሰው የሆኑትን በዳር በኩል ዝም ብለው ይዘው መሮት ጀመሩ። እኛ ባለንበት አንነቃነቅ። ያው የመጣ የመጣነውን በመጀመሪያ ደረጃ ሁከት ለመስረት ለመፍጠር ወይም ደግሞ ለመረበሽ አልነበረም። አሚራችን ድምጻችን ሰማ የተምሳሌታዊ አብሮነት ፕሮግራምን ለመፈጸም ነበረ። የዛሬው ፕሮግራም ተምሳሌታዊ አብሮነት። ይቅርታ እዚህ ላይ አቶ አህመድ ተምሳሌታዊ አብሮነት ስትል ምን ማለት ነው? ተምሳሌታዊ አብሮነት ሲባል ሙስሊሙ ህብረተሰብ ብቻ አይደለም ከክርስቲያን ወገኑም ከሌላ ሃይማኖት ተከታዩም ሞዴል የሚሆን አመራር ነው እየመራ ያለው። እና ያንን በሰላማዊ ጥያቄያችንን ጠይቀን መንግሥት እንዲሰማንና ጥያቄያችንን እንዲመልስ የታሰሩትን አላግባብ እስር ቤት እየማቀቁ ያሉ ሙስሊም ወንድሞቻችንን እንዲፈታልን ያንን ለመጠየቅ ነበረ ቦታው ላይ የተገኘ ነው። ፖሊስ ግን ከዛ ለየት ባለ ሁኔታ ለሰው አይመስልህም። የያዙት ዱላና አካሄዳቸው ለሙስሊሙ ሲደበድቡ የሆነ ለሰው አይመስልም፣ እንስሳ ወይም ደግሞ የሆነ አውሬ፣ ከዱር የመጣ አውሬ ለማባረር ነበር የሚመስለው። ድብደባ ተካሂዷል ካሉ፣ እርሶ የደረሰበት ጉዳት አለ? እኔ የደረሰብኝ ጉዳት የለም። በእርግጥ በፖሊስ የሆነ የመጎ የመሸጎል እና አንዴ በዱላ የመመታት እንትን ደርሶብኛል ነው። እኔ የፖሊስ ተግባር የማውቀው በዓለም አቀፍ ደረጃ ፖሊስ ህዝቡን ማረጋጋት እና የተለያዩ ጥያቄዎቹን የተለያዩ የመብት ጥያቄዎች ሲጠየቁ ያንን ነገር ስርአት ባለው መልኩ እንዲሄድ ማድረግ ነው። የኢትዮጵያ ፖሊሶች ከዚህ በተቃራኒ ነበረ። ሙስሊሙ ሰላም ይፈልጋል፣ በሰላም ጥያቄውን ይጠይቃል፣ እነሱ ይረብሻሉ። መስጊድ ውስጥ ብዛት ያላቸው ሙስሊሞች ታግተዋል ተብሏል። እንዴት መውጣት ቻሉ እርሶ? አጋጣሚ እኔ መስጊዱ በውጭ በኩል ነበር የሰገድኩት ከውጭ በኩል እያባረሩ ሲመጡ በዛ በኩል ህዝቡ እንዳለ ጠቅላላ፣ አንተ ምንም አማራጭ የለም። ከፊት ለፊት ያለው ጥቃት በጣም በዛ እየበዛ ሲመጣ በቃ የግድ ወደ ኋላ ማለት አለብህ። የዛሬውን የጁማ ሶላት ተቃውሞ አካሄድ አስመልክቶ ቀደም ሲል የወጣውን መርሃ ግብርም ዘርዝሮልኛል አቶ አህመድ መሀመድ። አሚራችንን የሚያዘዘን እኛ ቢደበድቡ እኛ እነሱ ቢተኩሱ እንኳን ምንም ነገር የያዝነው ነገር የለም ጥያቄው ነው እየጠየቅን ያለ ነው። ህገ መንግስቱ ይከበር ነው እያለ ነው ድምጻችን ይሰማ ነው እያልን ያለ ነው። አላህ ታላቅ ነው። መስጂድ ደግሞ የጸሎት ቦታችን እንደመሆኑ መጠን የጸሎት ፕሮግራማችን ከጸሎት ፕሮግራሙ አንዱ አላሁ አክበር ማለት ራሱ አላህ ታላቅ ነው። አላህ ከሁሉ በላይ ታላቅ ነው። ይህንን ነው እያልን ያለ ነው። ጥያቄያችን መልሱ የታሰሩ አላግባብ የታሰሩ የመስ ጥያቄዎችን መፍትሄ አፈላላጊ ኮሚቴዎችን፣ እንዲሁም ሌሎችን አላግባብ የታሰሩትን ይፈቱልን፣ ጥያቄያችን መልሱልን እያልን ነበር። ሙሴባ እባላለሁ ያለችኝ ወይዘሮ እርሷም አንደኛዋ የፖሊስ ድብደባ ሰለባ መሆኗን እና ጉልበቷ ላይ አነስተኛ ጉዳት እንደደረሰባት ገልጻ ሙስሊሙ ማህበረሰብ የጀመረውን ሰላማዊ ትግል እስከ ድል ስትል በገለጸችው ረድፍ ለማሻገር መቁረጡን አስረድታለች። ዛሬ የጁማ ጸሎት ላይ ተካፍለሻል? አዎ፣ ተካፍ እያለሁኝ ስድስት ሰዓት ላይ ደርሼ ነበረ። መጀመሪያውንም ፖሊሶች እንዳንሰግድ እዛ ቦታ ላይ ስናለጥፍ አንሱ እያሉኝ ነበረ። ማለትም ከሴቶች መስጅድ ፊት ለፊት መድሪስ መሸጫዎች፣ ሱቆች አጠገብ ማለት ነው። አንሱ እያሉ ሰውን እየተማቱ ነበረ። ሰላሳ ደቂቃ በኋላ ስድስት ተኩል ሲሆን ማለት ነው የመስጂዱ ኢማም ሁጥባ ወይም ደግሞ ንግግር የጁማ ዲስኩር እያደረገን ያለ ባቡር የሚሰራበት መንገድ ላይ ድንጋይ ነገር በፖሊሶች በኩል ሲወረወር ወደ ህዝቡ፣ እዛ አካባቢ ደግሞ የተቀመጡ የነበሩ የመንግስት ራሱ ቅጥረኞች ደግሞ ሙስሊሙ የተቀመጡ የነበሩ ሰዎች ድንጋዩ መልሶ ሲወረውሩ ሙስሊሙ ማህበረሰብ ላይ ትልቅ ጣ ተፈጠረና ከዛ ውዝግብ ተፈጠረ። ፖሊሶቹ ያገኙትን ሰው ሁሉ በቃ ሴት ናት፣ ህጻን ነው፣ ሽማግሌ ምናምን ሳይሉ ሁሉንም ማህበረሰብ በዱላቸው መደብደብ ጀመሩ። በቃ መጀመሪያም ዱላ ይዞ ነበር ሲንቀሳቀሱ የነበሩት አላማቸው ይሄ ነበረ እና ዞሮ ዞሮ ዞሮ ዞሮ የአምናውን ታሪክ ለመድገም ነው። ኢድ ተቃውሞ እንዳይካሄድ ለማድረግ ነው። አሁንም እየተሰራ ያለው ልናውቅ የሚገባው የኢድ ተቃውሞ እንዳይደረግ ነው። በአንቺ ላይ የደረሰ ጉዳት አለ? ፖሊስ ድብደባ አካሄደ። እኔ ላይ አው እግሬ ላይ የደረሰ ጉዳት አለ። ሰዎች ሲሮጡ አሮጥኩኝም ነበረ እና እግሬ ላይ እግሬ ላይ ጉልበቴ ላይ የእግሬ በቀኝ እግሬ እግሬ ጉልበቴ ላይ መጥተውኛል። ህክምና አግኝተሻል? እና ህክምና አላገኘውም። ህክምና ኢትዮጵያውያን ህክምናቸው ማዕከላዊ ነው። ህክምናችን ማዕከላዊ ነው። እና ልብ ላለው አካል ልብ ይበላ። አሁንም እኛ ሰላማዊዎች ነን። ይህ ሰላማዊ የመሆናችን ደግሞ እስከ ጥግ ድረስ ሰላምነታችን ይዘን እንጓዛለን። አሁንም እያልን ያለነው እየጠየቀ ያለ ነው ህገ መንግስት ሲከበር ነው። የዜጎችን መብት መቀነስ ይቁም። ዜጎች የፈለጉትን ነገር ይካሄድላቸው፣ ህገ መንግስት ይከበር። ሰላማዊ በሆነ መልኩ እየሄድ እንገኛለን። አሁንም ትግሉ እስከ ድል ደጃፍ ድረስ ይቀጥላል። በዚህ መልኩ ጉዟችን እንቀጥላለን። ለማጠቃለል በዛሬው የአንዋር መስኪድ ጁማ ጸሎት ላይ ከተያዙ መፈክሮች መካከል የሀገር መሰረት የሆነውን ህዝብ መናቂቁም፣ የህዝብ ድምፅ ይደመጥ፣ የሙስሊም ተማሪዎች በነጻነት የመማር መብት ይከበር፣ የሃይማኖትን ነጻነት ማክበር ግዴታ እንጂ ምርጫ አይደለም የሚሉ እንደሚገኙባቸው ተገልጾልኛል። በተለይ ፖሊስ ድብደባ አካሂዷል ተንኳሹም እርሱ ነው ተብሎ በምዕመናኑ ለቀረቡበት ክስ የሚሰጠውን ምላሽ ለማግኘት ወደ አዲስ አበባ ፖሊስ ኮሚሽነር ይህ ደጎ ስዩም ቢሮ በተደጋጋሚ ደውዬ ስልካቸው አይነሳም።